የቲያትር ጥበብ አዋቂና የፖለቲካ ፍልስፍና አቀንቃኙ ፊሊፕ ሩህ ያሰባሰባቸው ሰባ ያህል ሰዎች ፊታቸው ላይ ጥላሸት ብጤ ጫሪ ያደርጉበታል። ባለባበሳቸው ጥቁር ቀለም ያዘወትራሉ። የሐዘን ምልክት መሆኑ ነው። የማዕከላቸውን ስም ፖለቲካዊና ውበት ብለውታል። አንድ ላይ ቀይጠው ጥቁርና ውበት፣ ሐዘንና ፖለቲካ አላማ፣ አስተሳሰብ፣ ምግባራቸው ግን ዞሮ ዞሮ ያው ሰብአዊነት የሚባል አይነት ነው። ግፏንን መርዳት፣ በደልን መቃወም፣ ፖለቲከኞች ለሰው ልጅ ጥሩ ጥሩን እንዲያደርጉ መምከር፣ መናገር፣ መገሰጽ፣ እምቢን ሲሉ ማውገዝ፣ ድጋፍ፣ ምክር፣ ተቃውሞ፣ ግዛታቸውን ሁሉ ብዙ ጊዜ የሚገልጡት ግን በኪነ ጥበብ ነው። በቀደም በርሊን ያደረጉት ግን ኪነ ጥበብ ይሁን ፖለቲካ ይሁን ባህል ይሁን አዘኔታ ይሁን፣ ለማዕከሉ አባል ለዩስቱስ ሌንስም አልገባውም። እኛ የምናደርገው በተለይ አሁኑ ያደረግነው ኪነ ጥበብ ነው ወይስ ፖለቲካ? ብዙ እያነጋገረ ነው። እኔም ራሴ መመለስ አልችልም። ሰዎች የሰጡት አስተያየትም የሚገርም ነው። ገሚሶቹ ኪነ ጥበብ ነው ይላሉ። ሌሎቹ ደግሞ የለም ይህ ኪነ ጥበብ አይደለም ባዮች ናቸው። እኔም አልመልሰውም። ተመልካቹ እንደየግንዛቤው የሚሰጠው ትርጓሜ አማላይ ነውና የአውሮጳ መንግስታት በራቸውን በጦር ኃይል በመዝጋታቸው ሺዎች ማለቃቸውን አጥብቀው ይቃወማሉ። ግን የአደባባይ ሰልፍ አልጠሩም፣ አልፈከሩም፣ አላስፈከሩምም የቴሌቪዥን የራዲዮ ክርክርም አልገጠሙምም። በርሊን መካነ መቃብር ላይ ግን እንዲህ አደረጉ። የሙስሊም የቀብር ስርዓት ነው። የአንዲት እናትና የልጇ ቀብር። ልጅየው አስከሬኑ ስላልተገኘ ማስመሳያ እንጂ አልተቀበረም። እናትየው የ34 ዓመት ሶሪያዊት ናት። ጦርነቱን ሽሽት ስትሰደድ የተሳፈረችበት መርከብ ሰመጠና ባለቤቷና ሶስት ልጆቿ ፊት ከታቀፈችው ሕፃን ጋር ሰመጠች። ይህ ኪነ ጥበብ አይደለም፣ ግን የእንቅስቃሴያችን አንድ አካል ነው ይላል ሌንስ። የሟች ባለቤትና ልጆቿ እዚህ ጀርመን ናቸው፣ ግን የስደተኝነት ፍቃድ ስላላገኙ ሰውየው ውድ ባለቤቱን፣ ልጆች ውድ እናታቸውን ለመቅበር ወደ በርሊን መጓዝ አልቻሉም። ይህ ፖለቲካ መጽዳት፣ መዋብ አለበት ባዎች ናቸው እኒያ ከያንያን ቆሻሻ ነውና፣ የሟቾች አስከሬን ካረፈበት ጉድጓድ ልፍ ብሎ ብዙ ጥቋቁር ባዶ ወንበሮች ተደርድረዋል። በየወንበሩ ላይ ስም ተለጥፎበታል። አንዱም የመራሄተ መንግሥት አንጌላ ሜርክል ነው። ሁለተኛው የሀገር ውስጥ ጉዳይ ሚኒስትር የቶማስ ደ ሚዚየር። ይህ ነው ኪነታዊነቱ። መልእክቱ ደግሞ ይቀጥላለንስ የእንቅስቃሴያችን አጠቃላይ ዓላማ ሰዎች ሲሰደዱ መሞት የለባቸውም የሚል ነው። በአሁኑ ሰዓት አውሮፓ ድንበር ላይ ጅምላ መቃብሮች አሉ። የአስከሬን ክምሮች አሉ። በየማቀዝቀዣው ቤት በየሪፍሪጅሬተሩ የታጨቁ፣ በየቆሻሻ ማከማቻው የተጣሉ በርካታ አስከሬኖች አሉ። ብዙ መናገር አይቻል። ይህ ሁሉ የአውሮፓ ሕብረት የጸረ ስደተኞች መርህ ውጤት ነው። ከዚህ ከጀርመን የሀገር ውስጥ ጉዳይ ሚኒስትር ቢሮ የሚወጣ መርህ ውጤት። ስደተኞችን መቀበል ችግር መሆን አልነበረበትም። ሰዎችን ረሃብ፣ ጦርነት፣ ስቃይን ያሰደዳቸው አውሮፓ እንዳይገቡ የአውሮፓ ህብረት ጦር የሚወስደው እርምጃ ሰብአዊ መብትን መርገጥ ነው ይላሉ፣ ሰሜ ካገኙ